ኢትዮጵያን ጨምሮ አስራ ሶስት ሀገራት የሩሲያና ቻይና የጨረቃ ምርምር ጣቢያ ፕሮጀክትን ተቀላቀሉ። ኢትዮጵያን ጨምሮ አስራ ሶስት ሀገራት ሩሲያና ቻይና የሚመሩት ዓለም አቀፍ ሳይንሳዊ የጨረቃ ምርምር ጣቢያን ለመፍጠር የሚያደርጉትን ጥረት መቀላቀላቸውን የብሪክስ ሀገራት የጠፈር ኤጀንሲ ኃላፊዎች ስብሰባ ላይ ለጠፈር እንቅስቃሴዎች የሩሲያ ግዛት ኮርፖሬሽን ሮስ ኮስሞስ ዋና ዲሬክተር ዲሚትሪ ባካኖቭ አስታውቋል። ዋና ዲሬክተሩ በስብሰባው ላይ ዓለም አቀፉን የጨረቃ የምርምር ክምር ጣቢያ ለማቋቋም ከቻይና ጋር ያለን የጋራ ተነሳሽነት በንቃት እያደገ ነው ብለዋል። አክሎም 13 ሀገራት ማለትም ኢትዮጵያ፣ ሴኔጋል፣ ጅቡቲ፣ ደቡብ አፍሪካ፣ ግብፅ፣ ቤላሩስ፣ ፓኪስታን፣ አዘርባጃን፣ ቬንዙዌላ፣ ታይላንድ፣ ሰርቢያ፣ ኒካራጓ እና ቦሊቪያ ፕሮጀክቱን መቀላቀላቸውን ስለመግለጻቸው የሩሲያ ሚዲያዎች ዘግበዋል። እናቶ ጌታቸው ረዳ፣ አዲስ ፓርቲ ሊያቋቁሙ ነው ተባለም። በቀድሞው የትግራይ ክልላዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ቡድን እንደሚቋቋም የተነገረለት አዲሱ ፓርቲ የትግራይ ሊበራል ዴሞክራሲያዊ ፓርቲ የሚል ስያሜ እንዳለው የተገለጸ ሲሆን የፓርቲው ምስረታ በግንቦት ወር ይፋ ይደረጋል ተብሏል። የእናቶ ጌታቸው ረዳ የህወሓት ክንፍ ባወጣው መግለጫ አዲስ ራሱን የቻለ ፓርቲ ሊያቋቁም መሆኑ ተገልጿል። ቡድኑ ራሱን ወደ ቻለ ነት ለመቀየር የወሰነው ለትግራይ የወደፊት ሰላማዊና ዴሞክራሲያዊ ዕጣ ፈንታ ለመታገል እንደሆነ ገልጿል። ቡድኑ በዶክተር ደብረጽዮን ገብረ ሚካኤል የሚመራውን የህወሓት ክንፍ በጊዜያዊ አስተዳደሩ እገዛ የማዕድን ዘርፉንና የትግራይ ልማት ማህበርን ጨምሮ የትግራይ ቁልፍ ተቋማትን በብቸኝነት በመቆጣጠር ይገኛል ሲል መውቀሱ ተገልጿል። ሲቪል ማህበራት ድርጊቱን ለማስቆም በፍርድ ቤት ጭምር እንቅስቃሴ እንዲጀምሩ የጠየቀው ይህ አዲሱ ፓርቲ የሚያቋቁመው ቡድን የደብረ የደብረጽዮን ቡድን ቁልፍ ተቋማትን እንዲቆጣጠር ጊዜያዊ አስተዳደሩ ለቡድኑ የሚያደርገውን እገዛ እንዲያቆምም ጠይቋል ተብሏል። ይህ በእንዲህ እንዳለ ብሔራዊ ምርጫ ቦርድ ሕውሃትን ከፓርቲነት ለመሰረዝ እስከ ግንቦት 5 ቀን 2017 ዓ.ም ቀነ ገደም መስጠቱ አይዘነጋም። ኢትዮጵያና የዩሮ ቦንድ አበዳሪዎች በዳያያዝ ዙሪያ ቀጣይነት ያለው ምክክር ሊያደርጉ ነው። የኢትዮጵያ መንግስት ከዩሮ ቦንድ አበዳሪዎች ጋር በሀገሪቱ የዕዳ አስተዳደር ዙሪያ ቀጣይነት ያለው ምክክር በማድረግ በጊዜና በብቃት ለማጠናቀቅ ከስምምነት ላይ መድረሱ ተገልጿል። በገንዘብ ሚኒስትሩ አህመድ ሺዴ የተመራ ከፍተኛ የልዑካን ቡድን በኢትዮጵያ የዳያያዝ ሂደት ዙሪያ ከዩሮ ቦንድ አበዳሪዎች ጋር የመጀመሪያውንና ገንቢ ነው የተባለለትን ውይይት ማድረጉ ተገልጿል። በአሜሪካ ዋሽንግተን የ2025 የዓለም ባንክና የዓለም አቀፍ የገንዘብ ተቋም የጸደይ ጉባኤ ላይ የተሳተፈው የኢትዮጵያ ልዑክ ከኢትዮጵያ የዩሮ ቦንድ አበዳሪዎች ጋር ሲወያይ፣ ይህ ያሁኑ በፈረንጆቹ ማርች 2025 ከሀገሪቱ የውጭ አበዳሪዎች ኮሚቴ ጋር በመርህ ደረጃ የተደረሰውን ስምምነት ተከትሎ በቡድን 20 ሀገራት የጋራ ማዕቀፍ መሠረት የኢትዮጵያ የዳያያዝ ሂደት ላይ ያተኮረ ውይይት መሆኑ ተገልጿል። የኢትዮጵያን የማክሮ ኢኮኖሚ ማሻሻያ በተመለከተ ያለውን አሁናዊ ሂደትና ደረጃ ለኡኩ ለአበዳሪዎች ማስረዳቱን የኢትዮጵያ ኤምባሲ በአሜሪካ ያጋራው መረጃ ያመለክታል። የብሔራዊ ተሃድሶ ኮሚሽን በትግራይ ክልል ሶስተኛውን የስልጠና ማዕከል በይፋ አስጀመረም። የቀድሞ ታጣቂዎችን የተሃድሶ ስልጠና የመስጠትና ወደ ማህበረሰቡ መልሶ የመቀላቀል ስራውን አጠናክሮ ማስቀጠሉንም ገልጿል። ኮሚሽኑ በትግራይ ክልል ሶስተኛውን እና ባዶ አካባቢ ደግሞ የመጀመሪያውን የተባለውን የአዲ በራህ የተሃድሶ ማሰልጠኛ ማዕከል ሰሞኑን ስራ አስጀምሯል። አዲ በራህ የማሰልጠኛ ማዕከል በመጀመሪያው ዙር አራት መቶ የቀድሞ ታጣቂዎችን ተቀብሎ ነው ወደ ስራ የገባው ተብሏል። የብሔራዊ ታድሶ ኮሚሽን ምክትል ኮሚሽነር ብርጋዴር ጄኔራል ደርቤ መኩሪያው በፕሪቶሪያው ስምምነት መሠረት የሰፈነውን ሰላም ለማጠናከር በርካታ ተግባራት እየተከናወኑ ነው ብለዋል። ከነዚህ አንዱ የቀድሞ ታጣቂዎችን ትጥቅ የማስፈታት የታድሶ ስልጠና የመስጠትና ወደ ማህበረሰቡ የመቀላቀል ተግባራት ተጠናክረው መቀጠላቸውን ገልጸዋል። በማዕከሉ ስራ ማስጀመሪያ መርሃ ግብር ላይ ከተባበሩት መንግስታት ድርጅት ከአፍሪካ ህብረትና ከአጋር ሀገራት ታዛቢዎች ተገኝተዋል ተብሏል። በሚሊዮን የሚቆጠሩ ኢትዮጵያውያን ሰራተኞች የኑሮ ሁኔታ አሁንም አሳሳቢነቱ ቀጥሏል አለ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን። ኮንፌዴሬሽኑ በመጪው ሐሙስ በዓለም አቀፍ ደረጃ ለ136ኛ ጊዜ በኢትዮጵያ ደግሞ ለ50ኛ ጊዜ የሚከበረውን የሰራተኞች ቀንን አስመልክቶ ሰሞኑን ጋዜጣዊ መግለጫ ሰጥቷል። ኢሰማኮ በመግለጫው የዋጋ ግሽበት የደሞዝ ተከፋዩን የመግዛት አቅም በእጅጉ አዳክሞታል ብሏል። ዝቅተኛ የደሞዝ ወለል እስካሁን አለመወሰ ኑን ያስታወሰው ኮንፌዴሬሽኑ ሰራተኞች የሚከፈላቸው ደሞዝ አነስተኛ ሆኖ እያለ ከፍተኛ የገቢ ግብር ስለሚቆረጥባቸው መሰረታዊ ፍላጎታቸውን እንዳያሟሉ አድርጓቸዋል ብሏል የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዚዳንት አቶ ካሳሁን ፎሎ አንዳንድ አሰሪዎች የማህበር መሪዎች ለአባሎቻቸው ስለቆሙ ወይም ለአባሎቻቸው መብት ስለተከራከሩ ብቻ ከስራ ያባረሯቸዋል ያዋክቧቸዋል ወይም ራቅ ወዳለ ቦታ እንዲዘዋወሩ ያደርጓቸዋል ሲሉም ከሰዋል ሳሁን አክለውም ኑሮ የከበዳቸውን ተቀጣሪ ሰራተኞችን በተመለከተ ከዚህ ቀደም ለጠቅላይ ሚኒስትሩ የተላኩ ጥያቄዎችን በተመለከተ በተደረገ ውይይት ጥያቄያችን ተቀባይነት አግኝቶ ለሚመለከታቸው ሚኒስትሮች ተላልፎ ተሰጥቷቸዋል። ሆኖም የተወሰኑት ጥያቄዎች ምላሽ ያገኙ ቢሆንም መሰረታዊና ቁልፍ የሆኑ የሰራተኞች ጥያቄዎች እስካሁን አልተመለሱም ማለታቸውን ሸገር ዘግበዋል። በድንገተኛ አደጋዎች ምክንያት ሆስፒታል ከሚወሰዱት ተጎጂዎች መካከል 95 በመቶ የሚሆኑት አምቡላንስ አይጠቀሙም ተባለም። አቤት ሆስፒታል በየሁለት ዓመት ልዩነት በሚያካሂደው ጥናት ከ95 በመቶ በላይ የሚሆኑት አምቡላንስ አይጠቀሙም ተብሏል። ይህም ጉዳት ከደረሰባቸው ወይም ማጣዳፊ ሕመም ካጋጠማቸው ቦታ ወደ ሕክምና ተቋማት በሚያደርጉት የመጀመሪያ ጉዞ አምቡላንስ የሚጠቀሙት ታካሚዎች ቁጥር እጅግ በጣም አነስተኛ ነው ተብሏል። የአቤት ሆስፒታል ዋና ስራ አስኪያጅ ዶክተር አናኒያ ጅምባይ አብዛኛውን ጊዜ ማህበረሰቡ በሌሎች ተሽከርካሪዎች ወደ ህክምና ተቋማት የመጀመሪያ ህክምና እርዳታ ለማግኘት እንደሚሄድ ገልጸዋል። ድንገተኛ አደጋዎች ሲደርሱ ታካሚዎች አምቡላንስ ሲጠቀሙ የመጀመሪያ ህክምና እርዳታ የሚያገኙ ቢሆንም አምቡላንስ ጠርተው የሚገለገሉት ግን ውስን ናቸው። በሌሎች የትራንስፖርት አማራጮች ሲጓዙ ግን የጤና ችግሮች እየተከሰቱ ነው ብለዋል። በጥናቱ ላይ የማህበረሰቡ በአምቡላንስ ወደ ህክምና ተቋማት ለምን እንደማይሄድ ችግሮችንም ለይቷል ብለዋል። በየሁለት ዓመቱ የሚካሄደው ይህ ጥናት ሰዎች አምቡላንስ እስኪመጣ ድረስ ላለመጠበቅና በቶሎ ወደ ህክምና ተቋማት ለመድረስ በማሰብ እንደዚሁም የአምቡላንስ አገልግሎት መኖሩንና የአምቡላንስ ቁጥሮችን አለማወቅ እንደ ምክንያትነት ተጠቅሰዋል። ኢትዮጵያ የእንስሳት ጤናና ደህንነት አዋጅን አጸደቀች። የኢትዮጵያ የሕዝብ ተወካዮች ምክር ቤት በአካሄደው 27ተኛ መደበኛ ስብሰባ የእንስሳት ጤናና ደህንነት አዋጅን መርምሮ አጽድቋል። አዋጁ ወደ ሀገር የሚገቡና ከሀገር የሚወጡ እንስሳትና የእንስሳት ምርቶች የዓለም ጤና ድርጅትን አሰራርና ህግ የተከተሉ እንዲሆኑ ያስችላል ተብሎለታል። የምግብ ዋስትናን ለማረጋገጥና ለስራ እድል ፈጠራ አመቺ ሁኔታን እንደሚፈጥርም ተገልጿል። አዋጁ ሀገር ቱ ከዘርፉ ማግኘት የሚገባትን ኢኮኖሚያዊ ጥቅም እንድታጎለበት ያስችላልም ተብሏል። በመጨረሻም ባለቆቼ እንድገመገም አድርጋችሁኛል በማለት የስራ ባልደረቦችን በጥይት ተኩሶ ጉዳት ያደረሰው ግለሰብ በስርዓት ተቀጣም። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በካፋ ዞን ጊንቢ ወረዳ ጎጀብ ቀበሌ ልዩ ስፍራው ጎጀብ ወንዝ ድልድይ ተብሎ በሚጠራ አካባቢ ነው የወንጀል ድርጊቱ የተፈጸመው። ሁለቱ የግል ተበዳዮች ተከሳሽ ረሻድ ሙሳ በስራ ቦታው የሚያሳየው ስነ ምግባር የጎደለው በመሆኑ ከድርጊቱ እንዲቆጠብ ቢነግሩትም ከተግባሩ ሊመለስ ለመቻሉ ለሚመለከታቸው የበላይ አመራሮቻቸው ያሳውቃሉ። በዚህም ተከሳሹ ባለቆቹ በመገምገሙ ቂም ቋጥሮ ለስራ በያዘው የጦር መሳሪያ በሁለቱ የስራ ባልደረቦቹ ላይ ጉዳት ማድረሱን የደቡብ ኢትዮጵያ ህዝቦች ክልል ፖሊስ የህዝብ ግንኙነትና ኮሚኒኬሽን ዳይሬክቶሬት ገልጿል። አቃቢ ህግም ተከሳሹ አንደኛውን የግል ተበዳይ ላይ ጥይት ተኩሶ ከሳተው በኋላ በድጋሚ ሁለተኛ ጥይት በመተኮስ ቀኝ እጁ ላይ ጉዳት በማድረሱ የአካል ጉዳት ማድረስ ክስ ተመስርቶበታል። በተጨማሪም ሌላኛው የስራ ባልደረባውን አንድ ጥይት ተኩሶ ሆዱ አካባቢ በመምታት ጉዳት ማድረሱን ነው አቃቢ ህግ በክሱ ላይ የጠቀሰውም። የካፋ ዞን ፍትህ መምሪያ የልዩ ልዩ ወንጀሎች አቃቢ ህግም ከጊምቢ ወረዳ ፖሊስ የደረሰው ምርመራ መዝገብ ተመልክቶ ግለሰቡን በፈጸመው ሰው የመግደል ሙከራ ወንጀል ክስ መስርቶበት ለከፍተኛ ፍርድ ቤት አቅርቦታል። የካፋ ዞን ከፍተኛ ፍርድ ቤትም የዞኑ አቃቢ ህግ ሰቡ ላይ የመሰረተውን የክስ መዝገብ አስቀርቦ የሰው ምስክሮችን ካዳመጠ በኋላ ተከሳሹን በሁለቱም ክሶች ጥፋተኛ ነው በማለት ተከሳሽ ረሻድ ሙሳ በአስር ዓመት እስራት እንዲቀጣ ውሳኔ ተላልፎበታል። ሀገርኛ ሪፖርት